በሞረላ ብቻ ሳይሆን ያው እንደሚታወቀው በከብት አርቢ ማህበረሰብ ዘንድ ልጆች በእጅጉ ተፈላጊ ናቸው ለከብት ጥበቃና እንዲያውም የማህበረሰቡን የመከላከልና የማጥቃት አቅም ከመገንባት አኳያ ትልቅ ቦታ ይሰጣቸዋል። ያው በዚህም ተያያዥ በሆነ መንገድ ከብት አርቢዎች ማህበረሰቦች ዘንድ የከብት መዘራረፍም የተለመደ ነው እና በሙሩሌ ማህበረሰብ ደግሞ ከሁሉም በተለየ መልኩ ልጆችን ከሌሎች ማህበረሰቦች መዝረፍ ወይም መውሰድ በጣም የተለመደ ነው። በጋምቤላም አሁን በዚህ ደረጃ አሁን እንጂ ላለፉት አስር አመታት፣ በየአመቱ ከከብት ዝርፊያዎች ጋር በተያያዘ የልጆችንም የመውሰድ ድርጊቶች ነበሩ። አሁን ከፍ ያለ ደረጃ ላይ በመድረሱ ነው እንደ ዓለም አቀፋዊ ሽፋን ያገኘው እንጂ በየአመቱ ሲደረግ የነበረ ሁኔታ ነው። በየጊዜው እኛም ዘገባ የምናቀርብበት ነው። እንደዚህ አስር ሰው አስራ ሰባት ሰው ወሰዱ የሚሉ ዜናዎችን ስንዘግብ ቆይተናል። እንግዲህ የከብት ዘረፋ እንደዚሁም ደግሞ ሕጻናት ልጆችን ይዞ ጠልፎ የመውሰድ ሁኔታ በተለያዩ አርብቶ አደር አካባቢዎች የሚተገበር እንደሆነ ነው። መርሌዎች ብቻ አይደሉም ይሄን የሚያደርጉት አይደለም፣ ልክ ነው። የዚህ የከብት አርቢ ማህበረሰብ ዘንድ በስፋት ይደረጋል። ግን አሁን አንድ መታወቅ ያለበት እንደ ባህል ሆኖ ለረጅም ጊዜ ሲደረግ የነበረው የከብት ዝርፊያ እና አሁን አሁን እየተደረገ ያለው ግን በእጅጉ ይለያያል። የበፊቱ እንዲህ ችግር ሲያጋጥም በተፈጥሮ የሚሆን አንዳንድ ችግር በሚያጋጥምበት ጊዜ የተጎዳው ማህበረሰብ ከጎረቤቱ የመውሰድ ልማድ አለ። ያ ግን የደረሰበትን ችግር ከመሸፈን አኳያ እንጂ በአጥቂነት እና ይሄን ያህል ከፍተኛ ጉዳት ለማድረስም ማድረስም አይደለም። ከተወሰነ ደረጃ በኋላ ይቆማል እና በከብቶች ነው የሚወሰነው እንጂ ወደ ሰው ግድያ አይሄድም። ግን በሁሉም የከብት አርቢ ማህበረሰቦች ዘንድ ማለት ይቻላል በአሁኑ ጊዜ ይሄ ባህላዊ የከብት መዘራረፉ ሌላ መልክ እያዘ መጥቷል። ወደ ንግድና ወደ ወንጀል የመሄድ አዝማሚያ አለው። ትልቅም ቢዝነስም እየሆነ ስለሆነ አሁን ያለውን እንደ ባህል ብቻ ማየቱ ትክክለኛውን ስዕል ያሳየናል ብዬ አልገምትም። ስለዚህ ወንጀልና ከዛም ጋር ተያይዞ ንግድ አለ ነው። ምክንያቱም ቁጥሮቹን ስንመለከት ለምሳሌ ወደ ሁለት ሺህ የሚሆኑ ከብቶች ናቸው እንደተነዱ የተገለጸው እንደዚሁም ደግሞ በርካታ ህጻናት ናቸው የተወሰዱት። ከመቶ ሁለት እስከ መቶ ስምንት የኢትዮጵያ መንግስት ባለስልጣናት የተለያዩ ቁጥሮችን እየሰጡ ነው። የሞቱት ሰዎች ደግሞ ብዙዎቹ ሕጻናትና ሴቶች፣ እናቶች ናቸው ነው የሚሉት የኢትዮጵያ መንግስት ባለስልጣናት። ለምንድን ነው ሴቶች ብቻ የሆኑት? እንደው በስፋት እኔ እንደሚመስለኝ እንግዲህ አሁንም ሌላ ደግሞ ለየት ያለ ባህሪ እንዲይዝ ያደረገው የከብት መዘራረፉ በዚህ በከብት አርቢዎች ማህበረሰብ ዘንድ እና በጠረፍ አካባቢ የሚኖሩ ህዝቦች ዘንድ ከፍተኛ የሆነ የመሳሪያ ዝውውር አለ። ይህን መሳሪያ ግን ሁሉም በእኩል ደረጃ አያገኙትም እና ባላቸው አቀማመጥ እና ከተለያየ ወገኖች ጋር ካላቸው ግንኙነት አኳያ በአሁኑ ወቅት ሙሩሌዎች በተለይ በደንብ ታጥቀዋል። ከአካባቢው ሰዎች ቁጥራቸው አነስ ቢልም በደንብ ስለታጠቁ ያንን እንደ አዲስ አቅም ኃይል በመጠቀም ነው ጎረቤቶቻቸው ላይ ጫና እያደረጉ ያሉት። እና ይሄ ደግሞ የድሮ የከብት መዘራረፍ ወይ በጦር ነው ወይ በባህላዊ መሳሪያ ነው እንጂ እንደዚህ በአውቶማቲክ መሳሪያ የታገዘ አይደለም እና ያ ደግሞ ከፍተኛ ጉዳት እንዲያደርሱ አድርጎታል እና እንግዲህ ወንዱ ወይም ወጣቱ ወይ ይሸሻል ወይ ራሱን ለመከላከል በሚያደርገው እንትን ይበልጥ ተጋላጭ የሚሆኑት ሴቶችና ልጆች ናቸው እና ይሄ ነው እንግዲህ ትንሽ ችግሩን የከፋ የሚያደርገው። የዚህ ድሮ የኮሚኒቲ ወይም ፓብሊክ ሞራሊቲ ነበረ ከብትም ቢዘረፍ በተቻለ መጠን ሰዎች አይገደሉም። ቢገደሉም በተለይ ተጠቂ የሚባሉት ልጆችና ሴቶችን የማጥቃት እንትን የለም። ሁሉም ባህሎች ይኮንኑ ነበር ይሄንን። አሁን ግን የዚህ አዲስ ገጽታ መያዙ ማንንም እንደማይተውና ይባስ ችግሩ እየተራራሰ እንደመጣ ነው የምናየው አዲስ ገጽታ ያሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተናገሩ ጊዜ ጥቃቱን ያደረሱት ታጣቂዎች ከደቡብ ሱዳን መንግስት እንደዚሁም ደግሞ ከአማጽያኑ ጋር ግንኙነት የላቸውም ብለዋል። ግን በዛ አካባቢ ያለው የጸጥታ መደፍረስና የጦርነት ሁኔታ ምናልባት የጦር መሳሪያ ዝውውሩን ጨምሮ ሊሆን ይችላል። በጸጥታ ጥበቃውም ላይ እንደዚሁ የመደፍረስ ሁኔታን የፈጠረ ይመስሎታል? ልክ ነው። በተለይ የአካባቢ ደቡብ ሱዳን የእርስ በርስ ጦርነት መኖርና ተያይዞም ያለው አለመረጋጋት በቂ የጸጥታ ኃይሎች በዛ አካባቢ ያለመኖራቸው ምናልባት ችግሩን በቀላሉ መቆጣጠር እንዳይቻል እና የከፋ እንዲሆን ያደረገው ይመስለኛል። ምናልባት በኢትዮጵያ ሳይል ያሉትም ለምሳሌ ለምንድን ነው ደከም ያሉት ሲባል የኢትዮጵያ መንግስትም የጦር ዝውውሩን ከመቆጣጠር አኳያ ሰፊ ስራ ስለተሰራ፣ ግን በዛኛው በሱዳን በደቡብ ሱዳን በኩል ደግሞ ተመሳሳይ ስራ ስላልተሰራ እንግዲህ ይሄ ይመስለኛል እነሱን በተለይ ሙርሌዎችን ከሌሎቹ በጣም ጠንክረው እንዲወጡና የሌሎቹ ደግሞ አንጻራዊ ደካማ ሆኖ መታየት እንደዚህ አይነት ነገሮችን በተደጋጋሚ እንዲያደርጉ ያበረታታቸው ይመስለኛል። ዶክተር ደረጀ ፈይሳ በዓለም አቀፍ ሕግና ፖሊሲ ተቋም ተመራማሪ እና በጋምቤላና አፋር ክልል ጥናት ያደረጉ የሚያደርጉ አንትሮፖሎጂስት የማህበረሰብ አጥኝ ናቸው። በጣም ነው የማመሰግነው ዶክተር ደረጀ፣ በጣም አመሰግናለሁ ነ